ምዕራብ ኢትዮጵያ ቤንሻንጉል ክልል የሚኖሩ የአማራ ብሔር አባል የሆኑ አርሶ አደሮች ለዓመታት ከኖርንበት በቀዬ ልቀቁ ተባልን፣ መድረሻ ግን የለንም ሲሉ ያቀረቡትን ቅሬታ መነሻ በማድረግ ሁለቱ አርሶ አደሮችን ባለፈው የካቲት 29 2005 ዓ.ም መዘገባችን ይታወሳል። በማግስቱ የካቲት ሰላሳ መልስ የሰጡን የክልሉ ፕሬዚዳንት ግን ማንም በግድ እንዳልተባረረ በማስተባበል የሰፈሩበት ቦታ ለቤቶች ግንባታ ስለሚፈለግ በምትኩ ሌላ እርሻ ማሳት ሰጥቷቸዋል ማለታቸውንም እንዲሁ አያይዘን ዘግበናል። ኬትና መቼ ጀምሮ ከቤንሻንጉል የአማራ ገበሬዎች መፈናቀል እንደጀመሩ ምክንያቱን ጭምር አንድ ተፈናቃይ ገልጸውልናል። የበቀል እርምጃ እንዳይወሰድባቸው በመስጋት ግን ስማቸው እንዳይገለጥ ጠይቀዋል። እኔ እስካሁን እኔ በአካል ሰሞኑን ዶቢ ነው የምትባል በቡለን ወረዳ ነው፣ ባሩዳ ዶቢ አይጋሊ በከፊል ነው እንግዲህ በከፊል ባኩጂ ይባር ጭላንቋ አዲስ ዓለም ጎደራሬ በሚባሉት ላይ እስካሁን የቆጠሩ ስድስት መቶ ሰማንያ በስንት ጊዜ ነው ይሄ ሰው የተፈናቀለው? ከየካቲት አስራ ዘጠኝ ወዲህ በአጠቃላይ ስንት ሰው ይኖራል? የአማራ ቡለን ወረዳ፣ በወረዳዋ ብቻ? በዞኑ ጥቅል? በዞኑ እንደማገኘው መረጃ ቢያንስ መቶ ሺህ ህዝብ ይሆናል ነው የምለው በመተከል ዞን በቡለን ወረዳ ግን ምናልባት አጠናቆ ጥቅሉ ሲወጣ ከአምስት ሺህ በላይ ነው የምገምተው። እና ሁሉም ነው እንዲወጣ የሚጠበቀው ማለት ነው። አሁን ለምሳሌ ዘዴ ሲያመጡ መጀመሪያ ህዝብን ለማፈናቀል ሲያስቡ ምንድን አድርገው ነው ያመጡት? ከሰማንያ አምስት ጀምሮ የመጣ ይወጣል። ከሰማንያ አምስት ወዲያ ያለ ሌባ ካለ፣ ደን የመነጠረ ካለ፣ ምናልባት ደግሞ ከቀበሌው ጋር ማይስማማ ካለ ሰላሳ አመትም ይምጣ መውጣት አለበት ተባለ መጨረሻ ላይ። አሁን ግን አዟዙረው ምን አደረጉ? እንግዲህ በዚያን ሰዓት እያን ሲሰጡ በየወረዳው እንግዲህ በቢኒሻንጉል ጉምዝ ክልል ሆኖ ከወረዳ ወረዳ የመጣም ይመለሳል። ጉምዝም ይሁን ሽናሻም ይሁን የምንፈልገው በርታም ይሁን ይሄዳል ተብሎ ነበር። አንድም ሽናሻ ትላንት የመጣ አልተነካም ከወረዳ ወረዳ ቀይሮ አንድም ጉምዝ ሲነከላየውም ብቻ አማራና አገው ብቻ ነው ተጽዕኖ የተደረበት። እና ያን ከሰማንያ አምስት ወዲህ የመጣ ነው የሚፈናቀል ተብሎ ተጀመረ። አሁን እንኳን ከሰማንያ ሀያ አመት ሰላሳ አመት የቆየው ሁሉ ብዙ በብዙ ብር የሚገመት ቤት የገነባ ሁሉ በንግድ የሚተዳደር በአርሶ አደርነት የሚተዳደር በሙያ በግንበኝነት የሚተዳደር በቀን ስራ ያለ የትም በቃ ብቻ አማራ ሆኖ ከተገኘ ይህ በእንዲህ እንዳለ ግን ቁጥራቸው ወደ አምስት ሺህ የሚሆን ሰዎች ከቤት ንብረታቸው ተባረው በእግርና በተለያዩ ተሽከርካሪዎች ወደ አማራ ክልል እያቀኑ መሆናቸውን የመላው ኢትዮጵያ አንድነት ድርጅት መኢአድ ስራ አስፈጻሚ ኮሚቴ አባል አቶ ተስፋዬ ታሪኩ ገልጠውልናል። አቶ ተስፋዬ የመኢአድ የሰሜን ምዕራብ ኢትዮጵያ ተጠሪም ናቸው። ትዝታ በላቸው ነች ከደጀን ያነጋገረቻቸው። እሺ ተስፋይ ታሪኩ የመላው ኢትዮጵያ አንድነት ድርጅት መያድ የስራ አስፈጻሚ ኮሚቴ አባል ና የሰሜን ምዕራብ ኢትዮጵያ ተጠሪ ነኝ በጣም አመሰግናለሁ አሁን ደጀና አካባቢ ነው የሚገኙትና ከበንሻንጉል ፈናቀላሉ ስለተባለው የአማራ ተወላጆች የሚያውቁታል ሲባል ነው የደወልኩሎት እስቲ ይግለጹልኝ ስለሱ እኔ እንግዲህ ፓርቲ ለድርጅታዊ ስራ በአካባቢው ልኮኝ በምዕራብ ጎጃም ውስጥ ባህር ዳር፣ አዊ ዞንና ቡሬ፣ እንዲሁም ፍኖተ ሰላም አካባቢ ስንቀሳቀስ በነበረበት ሰዓት በአካባቢው አንዳንደኛ አባሎች ደውለው ፍኖተ ሰላም ላይ ብዙ ከምዕራብ ኢትዮጵያ አሶስ አካባቢ የተፈናቀሉ ወገኖች አሉ አሉኝ። ቦታው ድረስ ሄጄ አይቼዋለሁ። ምን ያህል ይሆናሉ? ፍኖተ ሰላም ያዩቸው፣ አሁን ያዩቸው ከሶስት ሺህ ያላነሱ ወገኖች አሉ እዛ አካባቢ ላይ። እንግዲህ እነዚህ ቤተሰቦች ናቸው። ሴቶች፣ ወንዶች፣ ህጻናት ጭምር ሁሉንም ያካትታል። ህጻናት አሉ፣ አዛውንቶች አሉ። በአብዛኛው ወጣቶች ይበዛሉ። ሴቶች፣ ወንዶችም ወጣቶች ይበዛሉ። ህጻናት ልጆችም አሉ። ከየት አካባቢ ነው እነዚህ ሰዎች የተፈናቀሉት? ያሶ የሚባሉ ወረዳ ነው። ምዕራብ ኢትዮጵያ ሶስት አካባቢ ያሶ የሚባሉ ወረዳ ነው። ተፈናቀል ነን ያሉኝ በአካልም ተገኝቼ የተወሰኑ ሰዎችን ለማነጋገር ሞክሪያለሁ። ምን አሉት? ምንድን ነው የሚሉት? ምንድን ነው ምክንያቱ? የመፈናቀሉ ምክንያት ምንም የሰጡን ምክንያት የለም። እንግዲህ አማርኛ ተናጋሪዎች ናቸው፣ የአማራ አካባቢ ተወላጆች ናቸው። ይሄ የእናንተ አካባቢ አይደለም፣ በአስቸኳይ መውጣት አለባችሁ ብለው መጀመሪያ ፖሊሶች መጡና፣ ተዘጋጁ አሁኑ ትወጣላችሁ አሉን። እነሱ ከመጡ ከሁለትና ከሶስት ሰዓት በኋላ ፌዴራል ፖሊሶች እና የአካባቢ ፈጥኖ ደራሽ የሚባሉት ልዩ ኃይሎች መጡ። ከዛ በኋላ እንድንወጣ ተነገረም። አንወጣም ያለ ወይም ደግሞ ልጅ የቀርታለች እህቴ ይቀርታለች እንዲህ አይነት ነገር እቃ አለኝ የሚይዘው ያለ እየተደበደበ ከፍተኛ አካላዊ ጉዳት እየደረሰበት እንድንወጣ ተደረግን። የጭነት መኪና ቀረበ። ለእነዚህ የጭነት መኪኖችም ራሳችን ከኪሳችን እንድናወጣ እና ለአንድ ሰው እስከ ሶስት መቶ ስልሳ ብር እየከፈን እስከ ቡሬ ድረስ በጭነት መኪና ተጭነ እንድንመጣ ተደረግን ነው የሚሉ። ታሪኩ እንዴት ነው? ከሌላ አካባቢ በብዛት ሄደው እዛ የሰፈሩ ናቸው። አሁን ለምሳሌ ከጉራ ፈርዳ የተፈናቀሉት መጥተው የሰፈሩ ናቸው። ከዚህ አመት በፊት የሚል ነው። ያም እንዲባረሩ ያስገድዳል ለማለት ሳይሆን ታሪኩ እንዴት ነው? እንዴት ነው የሄዱት እነዚህ ሰዎች ወደዚህ አካባቢ እንግዲህ ያው ሕገ መንግስቱ ላይ ማንኛውም ኢትዮጵያዊ በፈለገው የሀገሪቱ ክፍል ተንቀሳቅሶ ሰርቶ የመኖር መብት አለው። እናም ሕግ አለ ብለው ነው እነሱ። በተለያየ ጊዜ ነው ወደ እዛ አካባቢ ሄዱ። ከጎንደር እና ከጎጃም ነው አሁን እዚህ አካባቢ ያሉት ያገኘኋቸው ሰዎች። ከጎጃምና ከጎንደር በተለያየ ጊዜ ሄዱ ናቸው። ሀያ አመት የሞላው አለ። ከዛ በፊት የቆያለ። አምስትና ስድስት አመትም የቆያለ እንግዲህ አካባቢው ለምነቱ መሬቱ እየታጠበ በሚሄዱ ስራ ቦታ በመጥፋቱ የተሻለ ቦታ መስራት እንችላለን፣ ህግም ይፈቅድልናል፣ የትኛውም የሀገራችን ክፍል ተንቀሳቅሰን መስራት እንችላለን በሚል እምነት ነበረ ወደዛ እንዲሄዱ የገለጹልኝ። ነገር ግን እዛ ከቆዩ በኋላ ግብር ሲያስከፍሏቸው የቆዩ መሆኑን ማንኛውም ህጋዊ ማሟላት የሚገባቸውን ነገር ሁሉ እያሟሉ እንደቆዩና አሁን ግን ባልጠበቁት መንገድ በአስቸኳይ ትወጣላችሁ በሚል እንደዚህ አይነት ክፍ እንደተፈጸመባቸው ነው የሚገልጹልኝ። አቶ ተስፋዬ ጉዳትም እንደደረሰባቸው ነው የሚነገረው። አሁን ለምሳሌ አንድ ተቃዋሚ ሚዲያ ሲዘግብ እንደነበረው የተወሰኑት በመኪና ተጭነው ከዛ አካባቢ እንዲወጡ ሲደረግ መኪናው ተገልብጦ ወደ ስልሳ ሰዎች እንደ ሞቱም ዘገባ ደርሷልና፣ ስለዚህ የሚያውቁት ነገር አለ እንግዲህ። ይህ ተደርጓልም አልተደረገም ለማለት ሁኔታውን በአካል ተገኝተው ወይም ደግሞ ተገቢውን ጥናት አድርጎ መናገር ይጠይቃል። እኔ አንድ ሁለት ሰዎችን ለማግኘት ሞክሬያለሁ። የሚሉኝ ምንድን ነው? መኪናው በእርግጥ ተገልብጧል፣ የተወሰኑ ሰዎችም አካላዊ ጉዳት ደርሶባቸዋል። የሞተ ሰው የለም ነው የሚሉኝ የሞተ ሰው በትክክል እነዚህ ሰዎች ያሉኝንም መቀበሉ አስቸጋሪ ነው። ግን በትክክል ያ ነገር እንደተባለው ስልሳ ሰው ቢሞት በቂ ነገር ማግኘት እንችል ነበረ ብያምናለሁ እና ይህንን በደንብ ማየት የሚጠይቅ ነገር ነው። ይታወቅ ነበረ ግን እስቲ እንደገና ሰፋ አድርገው ይግለጹልኝ። ህዝብ ላይ እርስ ራሶ ወደ ሶስት ሺህ የሚሆን ህዝብ አንድ ቦታ አፍኖ ተሰላም ላይ ነው ከዛም በላይ የሚሆን በተቀረ ግን ወደ ሌላ አቅጣጫ ሄዱበት። ሌላ ከተማ እንዳለ ያጋጠሙት ሁኔታ እንዳለ እስቲ አብራርተው ይንገሩኝ፣ ስለ ህዝቡ የሚንገላታ አሁን ቻግኒ የሚባል አካባቢ ላይ እንደዚሁ በሺ የሚቆጠር ሰው አለ። ይህንም አረጋግጫለሁ። ስኖት ሰላም አለ። እንዲሁም ደግሞ ወደ ከተማ እንዳይገቡና ሰው እንዳያያቸው በማድረግ ወደ ተለያዩ አቅጣጫዎች በጭነት መኪና እየጫኑ የሚያደርሷቸው ብዙ ብዙ ወገኖች አሉ። መኪናውን የሚያቀርብላቸው ማን ነው? የዚህ የቤንሻንጉል ክልል አስተዳደር ነው የሚያቀርብላቸው? ከየት ነው የሚመጣው መኪናው? ወይንስ የአማራ ክልል ወደ ሌላ አካባቢ ወደ አማራ ክልል ወስዶ ሊያሰፍራቸው እየተቀበለ ነው ያለው? በመጀመሪያ ክልሉ የሚመራው የክልሉ ህዝብ በመረጠው ወይም ባዋቀረው የፖለቲካ ፓርቲ ሳይሆን የህወሀት ጉዳይ አስፈጻሚ በሆነው ብአዴን ነው የሚመራው እና ይህ ቡድን ደግሞ ወይም ይሄ ስብስብ አንድም ቀን በአማራ ህዝብ ላይ ህወሓት ስልጣን ከያዘበት ጊዜ ጀምሮ በበደኖ በአርባ ጉጉ አረካና በተለያዩ ቦታዎች ላይ ያን ያህል ግፍ ሲፈጸም አንድም ቀን ያንን ለማስቆምም ሆነ መግለጫ ለማውጣት ያልደፈረ ኃይል ነው እና ይህ ኃይል መኪና ማቅረብ አይደለም። ዛሬ እንኳ ወደ ከተማ ሲገቡ ፖለቲካ ትርፍ ለማግኘት ወይም ደግሞ የእነሱ ፖለቲካ ክራይስ ውስጥ እንገባለን በሚል ሀሳብ እንዳያቸው ሰው ነው እያደረገ ያለ መኪና እየቀረበ ያለ በነጋዴዎች ነው። በቃ አንድ መኪና በታሪፉ መሰረት ሁለት መቶ ብር ይከፈልበት የነበረውን ርቀት እስከ ሶስት መቶ ስልሳ ብር። ሌላው በየትኛውም የትራፊክ ህግ በጭነት መኪና የሰው ልጅ እንደ እቃ ወይም እንደ እህል ተጭኖ የሚሄድበት ነገር አይተን አናቅም። ተገቢም እንዳልሆነ ነው ሁልጊዜ የሚነገረው። ነገር ግን ይህን ያህል ርቀት ያለው ቦታ እንደዚህ አይነት በጣም አደገኛ የሆነ በረሃ ቦታ አይሱዙና ኤፍ ኤስ አር የሚባሉ መለሰኛ የጭነት መኪኖች እስከ ስልሳ ሰው እንግዲህ መሰጡር ይኖራል። አራሶች ይኖራሉ፣ ህጻናት ይኖራሉ፣ አረጋውያን አባቶች ይኖራሉ እና እኔ በእውነት እዚህ ትውልድ ላይ እየተፈጸመ ያለው በእውነት ንንጃ በቅኝ ግዛትም ያልተፈጸመ ግፍ ነው እየተፈጸመ ያለና ለዛውም ደግሞ እስከ ሶስት መቶ ስልሳ ብር ከኪሳቸው እንዲከፍሉ ነው የተደረገ። እንደው አቶ ተስፋዬ ታሪኩ በኢህአዴግ አደረጃጀትም ቢሆን ብአዴን ለእነኚህ ሰዎች ተጠያቂ ነው። ብአዴን የአማራ ህዝብ ተወካይ ነው። ኦፒዲዮ የኦሮሞ እንደዚህ እያለ ነው እና የሚሄደው በመንግስት አደረጃጀት ብአዴን ተጠያቂ ነው። በትክክል ሰዎቹ አመልክተዋል ለእነዚህ ባለስልጣናት በመጀመሪያ እኮ ለማመልከት ዜጎች በተቋማት ላይ እምነት ሊኖራቸው ይገባ ነበረ። በፍትህ ተቋሙ በዳኝነት ተቋሙ እንዲሁም በፖሊስና በመከላከያ ተቋማት ላይ ዜጎች እምነት እንዲኖራቸው መደረግ ነበረበት። ዛሬ የኢትዮጵያ ህዝብ እየተዳደረ ያለ እኮ በጎበዝ አለቃና በራሱ ለዘላለም ባቆየው የራሱ እምነትና አመለካከት ብቻ ነው። ህዝቡ ተዋዶ፣ ተፋቅሮ እና ተከባብሮ የሚኖር ህዝብ በመሆኑ እንጂ በእውነቱ ግልጽ ለመናገር ለማን ይነገራል ድርጊቱን ለፈጸመው አካል ለራሱ አባቱ ዳኛ ልጁ ቀማኛ በሆነበት ሀገር ለማን ነው የሚነገር? የትኛው ተቋም ነጻ ሆኖ ይህንን ችግር ይፈታልኛል ብሎ ህዝቡ አምኖበት ነው ሪፖርት የሚያደርግ? ሪፖርት ለማድረግም እኮ ጊዜ ያስፈልጋል። እንደ ሰው መቆጠርና የሚጠይቀውን ጥያቄ መልስ ለመስጠት የተዘጋጀ ኃይል ያስፈልጋል። ግን በደቂቃ ውስጥ መጥተው ከአንድ ሰዓትና ከሁለት ሰዓት በፊት የአካባቢ ፖሊሶች መጡ፣ ተዘጋጁ መውጣት አለባቸው አሏቸው። ወዲያው ደግሞ ፌዴራል ፖሊስና ልዩ ኃይል ገባ። አንድም ነገር ለመናገር እድል እንኳ ሳይሰጣቸው ነው በዱል ላይ እየተቀጠቀጡ እንዲወጡ የተደረገው። እና በዚህ መሀል እንዴት ለማን ማመልከት ይቻላል? ንብረታቸውንም እዛው እንዳለ ትተው ነው የሚወጡት። እነኝህ ሰዎች አንድም ነገር እጃቸው ላይ የለም ካንጠለጠሉት ፌስታል በስተቀር። ነገ ተነገ ወዲያ የምናየው እንግዲህ ፊልሞች ወይም ደግሞ ፎቶግራፎች ይኖራሉ። ብዙ ሀይል ነው ብዙ ተቆርቋሪ ወገን ነው የአካባቢውን ሰቆቃ እየቀረጸ ያለ በሚያገኘው መንገድ እና ምንም ከፌስታል ውጭ እጃቸው ላይ አንድም ነገር የለም እንደው ስለ ሕዝብ ካነሱ ዘንዳ ቀደም ብሎ ባለፈው ዓመት ወይም ከአንድ ዓመት በፊት ይመስለኛል ከጉራ ፈርዳ የተባረሩትን ሰዎች በተመለከተ ህዝቡ የአካባቢው ነዋሪ ህዝብ አትለዩን፣ እኛ ከእናንተ ጋር ተባብረን መኖር እንፈልጋለን እያለ ነው እንዲሁ በባለስልጣናት የተባረር ነው ብለው ለአሜሪካ ድምፅ ራዲዮ የነገሩት። አሁንስ የተለየ ሁኔታ አለ? ህዝቡ ከባለስልጣናት ጋር ተባብሮ እነኚህን ሰዎች ያጠቃል ወይስ ምን ይላል? ህዝቡ አንድም አንድም ከህዝቡ አንድም የተነሳ ጥያቄም የለም። ምንም ተቃውሞ የለም። ያኔም ቢሆን በጉራፋርዳ አካባቢ ያ ሁሉ ግፍ ሲፈጸም እኔ ቦታውም ነበርኩኝ። ለአንድ ለሶስት እና አራት ቀን ቦታው የጀ ሪፖርት ሰርቼ ተመልሻለሁኝ እና አስር እና አስራ አምስት ኪሎ ሜትር እየሸኘ እያለቀሰ ነው ያኔ ቤንችማጅ ዞን ላይ የተፈጸመውን ግፍ የነዋሪ ህዝብ አካባቢ ተወላጅ የሆነ እነዚህን በመከራ የወደቁ ወገዶቹን እያለቀሰን የሸኛቸው። ዛሬ እንዲሁም ተመሳሳይ ነው ያለው ሁኔታ። ጥያቄው የህዝብ ጥያቄ አይደለም፣ ጥያቄው የስርዓቱ ጥያቄ ነው። አማራን በጠላትነት ፈርጆ ኦሮሞን በስመ ኦነግ ወጣቱ እንዳልሆነ እያደረገ ነው። የአማራን ህዝብ ደግሞ ነፍጠኛ፣ የተለያየ ታፔላ የለጠፈ ትናንት ያደርገው የነበረው ሳያንስ ዛሬም ቢሆን ይህን ህዝብ በጠላትነት የፈረጀው የስርዓቱ ችግር እንጂ በፍጹም የአካባቢ ተወላጆች በህዝቡ ላይ አንድም ያደረሱት ችግር የለም። የህዝቡም ጥያቄ አይደለም። ይውጡልንም ብሎ አልጠየቀም። በተአምር እንዳልኩት ካለፈው ሳምንት አጋማሽና እስከ ፍጻሜ ድረስ ስልኩ አልሰራ እያለ ነው እንጂ ይሄንን ጉዳይ ለመከታተል የአሜሪካ ድምፅ ራዲዮ ከፍተኛ ጥረት ሲያደርግ ነበረ። ባለስልጣናቱን ደግሞ የሚመለከታቸውን እንዲሁ ደውለን እንጠይቃለን ስለ እነዚህ ሰዎች ጉዳይ እንደ በመጨረሻ ግን ምን ያህል ይሆናሉ? በአጠቃላይ የሚወጡት ሰዎች እኔ አሁን እዚህ ፍኖተ ሰላም አካባቢ ከሶስት እስከ አምስት ሺህ የሚገመት ቻግኔ አካባቢ እንደዚሁ ቁጥሩ ከፍተኛ ህዝብ እንዳለ ማረጋገጥ እችላለሁ። ነገር ግን አሁንም ተደናግጠው ጫካ የገቡ ወይም የተወሰነ ጊዜ እንቆያለን በሚል እምነት ትንሽ ተሰውረው የቆየ ወገኖቹ ካሉበት እየተፈለጉ እየታደኑ በመኪና እየተጫኑ እየተባረሩ ስለሆነ ቁጥሩ ምንንጫ በጣም በከፍተኛ ደረጃ እንደሚጨምር ምንም አያጠራጥርም። ሌላው እኔ በመላው ዓለም ያለው ኢትዮጵያዊ ለእኛ ማንም ሊደርስልን አይችልም። እኛ ኢትዮጵያውያንን መድረስ ያለብን ከዚህ አስከፊ ስርዓት ይህንን ትውልድ ለመታደግ ያለው ብቸኛ አማራጭ በመላው ዓለም ያለው ኢትዮጵያ ይህን ለማስቆም በሚችለው በዲፕሎማሲያዊ መንገድ ለማስቆም ጥረት መደረግ መቻል አለበት። ይሄ ካልተደረገ ግን ዛሬ ሶስት ቀንና አራት ቀን እናትና አባት እንኳ በእንግድነት አያስቀምጥም። እንዴት ነው እነዚህ ሰዎች፣ ነገ የት ነው መግቢያቸው? ፌስታል ብቻ አንጠልጥሎ ነው የመጡ። ምንድን ነው የሚበሉ? ምንድን ነው የሚሆኑ? በየሜዳው ወድቀው መቅረታቸው ስለሆነ እኔ ሁላችንም ይሄ የፖለቲካ ጉዳይ አይደለም። የአንድ ፓርቲ ወይም የሁለት ፓርቲ ጉዳይም አይደለም። በአጠቃላይ የሕዝብና የሀገር ጉዳይ በመሆኑ በዚህ ጉዳይ ላይ ሳንለያይ አንድ ሆነን ለማስቆም ጥረት ማድረግ አለብን። መላው ወገናችን በእውነት ይህንን ለመታደግ ይህን ለማስቆም ጥረት ማድረግ አለበት ነው። ምን በሚችለው ደግሞ ባሉበት ቦታ ላይ የዕለት እንኳን ምግብ እንዲያገኙ መድኃኒት እንዲያገኙ ሜዳ ላይ አሁን ፍኖተ ሰላም ሜዳ ላይ ነው እነዚህ ሰዎች የተበጠኑ። የሚሰዳዱበት ቦታ የለም። ምግብ በሰዓቱ አያገኙም። በጣም አደገኛ የሆነ ችግር ላይ ያለን በመሆኑ ይህን ለማስቆም ሁሉም ጥረት እንዲያደርግ እንደ እግር መንገድ፣ እንደ አንድ ተራ ዜጋ፣ እንደ ጥሬን ለማድረግ ያክል ነው። አመሰግናለሁ። እግዚአብሔር ስጥልኝ። በጣም እግዚአብሔር ስጥልኝ። አቶ ተስፋይ ታሪኩ እግዚአብሔር ስጥልኝ። አድማጮች የአማራ አርሶ አደሮች ከበንሻንጉል ክልል ከያሶ ከቡለንና ከተለያዩ ሌሎች ወረዳዎች በሕገወጥ በግዳጅ ስለመባረራቸው መልስ እንዲሰጡን ላለፉት አራት ቀናት ወደ ክልሉ ባለስልጣናት ያደረግነው የስልክ ጥሪ መልስ አላገኝም። የክልሉ ፕሬዝደንት የአቶ አህመድ ናስር ስልክ ይጠራል፣ ነገር ግን አይነሳም። የበንሻንጉል ያሶ ወረዳ ዋና አስተዳዳሪ የአቶ ታደሰ ሻምበል ዳኜ ስልክ ጥሪ አይቀበልም። አዲስ አበባ የሚገኘው የፌዴራል ጉዳዮች መስሪያ ቤት በጉዳዩ ላይ መልስ እንዲሰጥ ዛሬ ጠይቀን እንደማይመለከታቸው ገልጸውልናል። የሆነ ሆኖ የያሶ ወረዳ አስተዳዳሪ አቶ ታደሰ ሻምበል ዳኜ ለአዲስ አድማስ ጋዜጣ በጉዳዩ ላይ በሰጡት መልስ ከየትኛውም ክልል የሚመጡ ሰዎች ለወረዳው ካላሳወቁና ካላስፈቀዱ ሕገ ወጥ በመሆናቸው ወደ የመጡበት እንደሚመለሱ ስምምነት ላይ ደርሰናል ማለታቸው ተጠቅሷል። አቶ ታደሰ ከክልላቸው ከወንጀልና ከመንግስት ዕዳ ነፃ ስለመሆናቸውና በምንም ጉዳይ ከክልሉ የማይፈለጉ መሆናቸውን የመሸኛ ደብዳቤ የሚያመጡትን የክልሉ መንግስት አያስወጣም ብለዋል ለአዲስ አድማስ በሰጡት ገለጻ። በተጨማሪም ህገ ወጦች ያሏቸው ወደ መጡበት እንዲመለሱ የተወሰነው በቢአዴን ኦህዴድና በኢህአዴግ አጋር ፓርቲ በሆነው በንሻንጉል ጉሙዝ ብሔራዊ ክልላዊ ፓርቲ በጋራ ተወያይተው የደረሱበት ነው ብለዋል። የበንሻንጉል ክልል ፕሬዝዳንት አቶ አህመድ ናሲር ደግሞ የካቲት ዘጠኝ በሰጡን ቃለ ምልልስ የአማራ አርሶ አደሮች ከማሳቸው እንዲነሱ የተደረገበትን ምክንያት የገለጹት እንዲህ ነበር። አንድ መሬት መንግስት ለሌላ ፐርፐዝ ሲፈልገው ባለው ህግ መሰረት መሬቱ ምትክ ቤት እንዲሰጣቸው ካሳ እንዲከፈል ያዛል። አሁን ለምንድን ነው የፈለጋችሁት መሬቱን? መሬቱን ህንጻ ምንድን ነው ቢሮ ልንሰራበት ነው። ይሄ ሁሉ ሰው ያለበትን አምስት ሺህ ሰው ነው የሚኖርበት አካባቢውን፣ እንደነበረው እኛ አምስት ሺህ ሰው አላፈናቀንም። ይሄ ዝም ብሎ ለራሳቸው ኮንስትራክሽን እየጨመሩ እየቀማሙሩ የሚያዙ ወሬ ባትቀበሉ ጥሩ መሰለኝ። እንደዛኛ እኛም እኮ ሰው ልጆች ነን። ስለዚህ አምስት ሺህ ሰው አላፈላቀምም። መሬቱን ለግንባታ ፈለግተው አዋይተናቸዋል፣ ተነጋግረናል። በዚያ መሰረት ትክክ መሬት ይዘጣለበናል። ሰብሉንም ገምተናል፣ ለሰብሉ የሆንም ገንዘብ ወስነናል። እሱም እንዲከፈላቸው ገንዘቡን ወስነ ልክርናቸዋል። ለወረዳው አድማጮች፣ ወቅታዊ የሆነ የተፈናቃዮችና የመንግስት ባለስልጣናትን መልስ የማግኘት ጥረታችንን እንቀጥላለን። ከተፈናቃዮች ከአሁን በፊት ቃለ ምልልስ የሰጡን ጉዳዩን ለአሜሪካ ድምጽ ራዲዮ በማሳወቃቸው እርምጃ እንደሚወሰድባቸው በያሶ ወረዳ የፖሊስ ባለስልጣናት ማስፈራራት ስለደረሰባቸው ሽሽት ላይ እንደሚገኙ ገልጸውልናል።